የዛሬ አርብ ሰኔ 3 2011 ዓ ም ምሽት የካቢና ቤት ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀምረናል። በዛሬ ምሽት ቆይታችን በሳምንት ውስጥ ካሰማናችሁ ጥንቅሮች መካከል የተወሰኑትን መርጠን በድጋሚ እናስደምጣችኋለን። ለምሽቱ የያዝናቸውን ዘገባዎቻችንን እናስተዋውቃችሁ። ወጣቶችና የፖለቲካ ተሳትፎ በኢትዮጵያ ከዚህ በላይ ልንገፋበት የምንችለው አይነት ስርዓት እንዳልሆነ በደንብ ነው ያሳያል። በየአካባቢው የሚፈጠሩ ግጭቶች፣ መፈናቅሎች፣ ድንበር ይሄ የኔ ነው ይሄ የኔ ነው ተብሎ የሚገባው አተካራና የያዘው አደጋ ከዚህ በኋላ እንደዚህ አይነት ስርዓት ይዘን ብንቀጥል የሀገሪቷ ህሉና ሁሉ አደጋ ላይ እንደሚገባ ያረጋገጥንበት ነው። ኦልሞስት አሁን አረጋግጠል። አዲሱን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ቃል አቀባይ ናትናኤል ፈለቀን የሰማችሁት እንግዳችን አድርገን ይዘነዋል። ከቆይታ በኋላ ይሰማል። ጠያቂ ትውልድ ለመፍጠር በምክንያታዊነት መከራከር ይበጃል ያሉ የጅማ ዩኒቨርሲቲ ተማሪዎችን በውይይት ይዘናቸዋል። ምክንያታዊነት ሲጠፋ ብዙ ነገሮች ይበላሻሉ ብዬ አምናለሁ። ስለዚህ ከአንቺ የተለየ ሀሳብ ያለው ሲሰው አንድል ማድረግ አለመቻል ትልቅ እስኪል ማጣት ነው ብዬ ስላመንኩኝ ወደ ክርክሩ ክለብ ለመጠላቀል አብራችሁን እስከ ፕሮግራሙ ማብቂያ ከዘለቃችሁ ሌሎች ለምሽቱ የያዝናቸውን ዘገባዎችም ትሰማላችሁ። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እናመሻለን። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ጋቢና ቪኦኤ ቀደም ሲል በመግቢያችን ላይ ወደ አስተዋወቅናችሁ ዘገባ ነው የምናልፈው። የኢትዮጵያ ዘመናዊ ፖለቲካ ታሪክ ሲነሳ ያ ትውልድ በሚል ተለምዷዊ መጠሪያ የሚታወቀው ከአርባ እና ሀምሳ ዓመታት በፊት ወጣቶች ተሳትፎ ጉልህ ስፍራ ይዟል። ያን ተሳትፎ የተከተለው አሳዛኝ ታሪካዊ ክስተት የኋላ ኋላ ወጣቶች ትውልድ ከፖለቲካ ራሳቸውን እንዲያቀቡ ምክንያት ሳይሆን እንዳልቀረም ይጠቅሳል። አሁን ላይ ደግሞ ወጣቶች ዳግም ወደ ፖለቲካው እየተመለሱ ይመስላል በምዕራቡ ዓለም ከአውሮፓውያን 1981 ወዲህ የተወለዱ ወጣት ፖለቲከኞች ሚሊኒያል የሚባሉት ማለት ነው የሚል ተቀጥያ መጠሪያ ተሰጥቷቸዋል። እኛም ይህን መጠሪያ እንዋስና ከአንድ ሚሊኒያል ፖለቲከኛ ጋር ያደረግነው ቆይታ እንጋብዛችኋለን። እንግዳችን አትናኤል ፈለቀ ነው። ወጣቶችና የፖለቲካ ተሳትፎን በተመለከተ ከሀብታሙ ስዩም ጋር አጭር ቆይታ አድርጓል። ናትናኤል ፈለቀ በጣም አመሰግናለሁ ብዙ ጊዜ የኢትዮጵያ ፖለቲካ በስልሳዎቹና በሰባዎቹ ዘመን የተወለዱ ሰዎች ርስት ነው የሚባል አይነት ገለጻ አለ ከዛ በኋላ የመጡ ሰዎች ያን ያህል የማይደፍሩት ያን ያህል ተሳትፎ የሌለው ነው ብለ ያስባሉ አንተ ከወጣት አዲስ ፖለቲከኞቹ መንደር እንግዲህ ተቀላቅለሃል እውነት የፖለቲካው ምህዳር ለወጣቶች የሚሆን ቦታ የለውጥ ቦታ ስላለው ነው ወይንስ ደግሞ ልሞክረው የተወሰነ ነገሩ ልየው ከሚል እሳቤ ነው የጀመርከው ያው እንግዲህ የፖለቲካ ተሳትፎ ለማድረግ ኢትዮጵያ ውስጥ ቀላል አይደለም፣ ሁሉም ሰው ያውቀዋል። እና እስከ ዛሬ ድረስ ከፖለቲካ ጋር ተያይዞ የነበረን ታሪክ ከውሸት ከመገዳደል ከመሳደድ ጋር የተያያዘ ነው እና ወጣት ስትሆን ደግሞ ብዙ ጊዜ ያው ብዙ ፊቸር ይታያል እና እነዚህን ነገሮች በተቻለ አቅም ለመሸሽ ትሞክራል። ስለዚህ ካየኸው የራሽናል ዲሲዥን ሊመስል ይችላል። ግን ደግሞ ፖለቲካ እውነተኛ ፖለቲካ ማለት ሰዎች በራሳቸው ሕይወት ላይ በአካባቢያቸው ሕይወት ላይ ና በአጠቃላይ በሀገር ጉዳይ ላይ ተሳትፎ የሚያደርጉበት ና የሚወስኑበት ለውጥ የሚያመጡበት መስክ ነው እና እዛ መስኩ ውስጥ መሳተፍ ከተውን አሁን የደረስንበት አይነት ችግር ውስጥ መግባታችን ብዙ ሊገርመን አይገባም። ከዚህ የእኔ ውሳኔ እንደ ወጣት ወይ ወጣት የሚለው ነገር ትንሽ አስቸጋሪ ነው ካሉት ሰዎች ጋር ተወዳድሮ መሰለኝ። ግን ምንድነው ያለው የወደፊት ፊውቸሩን መገንባት የሚፈልግ የተሻለ ሀገር ውስጥ መኖር የሚፈልግ ለሚቀጥለው ትምህርት ደግሞ የተሻለ ነገር ማስረከም የሚፈልግ ነኝ ብዬ አምናለሁኝ። እንደዛ ብሎ የሚያምን ሰው ፖለቲካው ፖለቲካው እንደዚህ ከተለመደው ይሄ ከመሳደድ ከመገዳደል ወጥቶ እውነተኛ የሆነ በሀገራችን ጉዳይ ላይ የምንወስንበት እንድናደርግ ስራ ይፈልጋል። እንዲህ ዝም ብሎ ተነስቶ ወደዛ አይሄድም እና ያንን ስራ የሆነ ቦታ መጀመር አለበት። ያንን አሳይመንት እንግዲህ ነው የወሰድነው። በአፍሪካ ብሎም በኢትዮጵያ የወጣቶች ቁጥር በጣም ከፍተኛ ነው። እነዚህ ወጣቶች ያሏቸው ጥያቄዎች አሉ። ኢዜማ የእናንተ ፓርቲ እንደዚህ ያሉ ጉዳዮችን ለመመለስ እንደዚህ ያሉ ጥያቄዎችን ለማርካት ምን አይነት አማራጭ ሀሳቦችን ይዛችሁ ነው የምትንቀሳቀሱ? እንግዲህ እንዳልከው ነው፣ ብዙ ወጣቶች አሉ። በተለይ ኢትዮጵያ ውስጥ አሁን ብዙ ዩኒቨርስቲ ገብተው የተመረቁና ስራ ሊያገኙ ወጣቶች አሉ። አንደኛውም ይሄ ለመረጋጋት ስጦታችን እንደ አንደኛ መንስኤ ነው ብለን እናምናለን። ስለዚህ እያ አድሬስ መደረግ ያለበት ጉዳይ እንደሆነ ነው የምናምነው። በድርጅት ደረጃ የድርጅታ መዋቅራችን ውስጥ ከምርጫ ወረዳ ጀምሮ እስከ ብሔራዊ ስራ አስፈጻሚ ደረጃ ድረስ የወጣቶች ተጠሪ የሚባል ፖዚሽን አለ። ያ በዋነኛነት ወጣቶች በአገር ግንባታ ሂደት ውስጥ እና በፓርቲውም ድርጅት ውስጥ ምን አይነት ተሳትፎ ሊኖራቸው ይገባል እና ያን ተሳትፎ እንዴት ነው ማምጣት የምንችለው የሚለውን በዋነኛነት የሚሰራ ነው። ስለዚህ ያንን በከፍተኛ ትኩረት የምንሰራው ስራ ነው የሚሆነው ከዛ ባለፈ ግን በፖሊሲ ደረጃ የትምህርት ፖሊሲያችን፣ የጤና ፖሊሲያችን እንደዚህ የስራ ፈጠራ ከኢኮኖሚ ጋር ተያይዞ የምናወጣ ፖሊሲዎች በሙሉ እንደምታውቁት ማህበራዊ ፍትህ ላይ መሰረት ያደረጉ ፖሊሲዎች ናቸው የሚሆኑት እና ከዚህ በፊት እድል ያላገኙ እድል ተነፍገው የነበሩ የማህበረሰቡ አካላት በሙሉ እድል የሚያገኙበትን አይነት ስርዓት መፍጠር ነው የምንፈልገው። እዛ ውስጥ እንግዲህ እኛ ከዚህ ከማደራጀቱ ጎን ለጎን ለረጅም ጊዜ ስንሰራ የቆየ ነው የተለያዩ ባለሙያዎች የተሳተፉበት የፖሊሲ የሚጽፍ ቡድን ነበረን ያ ቡድን በተለያዩ ዘርፎች በጤና በትራንስፖርቴሽን በትምህርት በአርባን ዴቨሎፕመንት እነዚህ የተለያዩ ዘርፎች ላይ ዶክመንት ፕሮዲስ ሲያደርግ ነበር የቆየው እዛ ውስጥ እንዳልኩ ነው የወጣቶች ሚና እያንዳንዱ ዘርፍ ላይ ምን አይነት ሚና ነው ሊጫወት የሚገባው እንደገና ደግሞ ምን አይነት እድል ነው ሊሰጣቸው የሚገባው የሚለውን በትኩረት የታየበት ነው። እነዚህ ፖሊሶች በቅርብ ጊዜ ውስጥ ከህዝብና ከተለያዩ ባለድርሻ አካላት ጋር ውይይት የምናደርግባቸው ይሆናል። የዛኔ በይፋ በስፋት ታዩታላችሁ። ባለፉት 26 አመታት እንግዲህ ኢትዮጵያ ውስጥ ሰፍኖ የነበረው የሪዮት አለም የብሔርን ፖለቲካ መሰረት ያደረገ በር ነው። እናንተ አሁን አዲስ ይዛችሁ የመጣችሁ የዜግነት ፖለቲካን የሚያስቀድም ሌላ ሬዮት አለም ነው። በቀደመው ሬዮት አለም ውስጥ ያደጉ ወጣቶችን፣ የቆዩ ወጣቶችን ወደዚህኛው ስሜት፣ ወደ አዲሱ እናንተ ወደምትፈልጉ ስሜት ለመመለስ ያለው ፈተና ምን ያክል ነው? ምን ያክልስ አስፈላጊ ነው ብለ ታስባላል? ፈተናው ከባድ ነው። ምክንያቱም ያው ኦልሬዲ ልክ ነው ብሎ የተቀበለውን አይነት አስተሳሰብ እንደገና አጥርቶ ይሄ ነው ትክክለኛው ብሎ ማስተማርን ይጠይቃል። ስለዚህ እንደው ምንም የማያቅሰውን ማስተማር በጣም ቀላል ነው። አሁን ኦልሬዲ ግን ልክ ነው የሚል አስተሳሰብ የያዘን ሰው ነው የለም ብሎ እሱን አጥፍቶ እንደገና ሌላ አይነት አመለካከት ማስተማር ከባድ ነው የሚሆነው። እንደምታውቀው ሚዲያው፣ ትምህርት ቤት፣ በሁሉም ቦታ ነው እነዚህ ይሄ ዘውግን መሰረት ያደረገው ፖለቲካው የሰዎች ጭንቅላት ውስጥ እንዲገባ የተደረገው እና ያንኑ ያክል ይፈርጥ ከዛም የበለጠ አይነት ይፈርት ይፈልጋል ከባድ ነው። ግን እጅግ በጣም አስፈላጊ ነው። ምክንያቱም አሁን አገሪቷ የደረሰችበት ሁኔታ ከዚህ በላይ ልንገፋበት የምንችለው አይነት ስርዓት እንዳልሆነ በደንብ ነው ያሳየ። በየአካባቢው የሚፈጠሩ ግጭቶች፣ መፈናቀሎች፣ ድንበር ይሄ ኔ ነው ይሄ ኔ ነው ተብሎ የሚገባው አተካራና ና የያዘው አደጋ ከዚህ በኋላ እንደዚህ አይነት ስርዓት ይዘን ብንቀጥል የአገሪቷ ህሉና ሁሉ አደጋ ላይ እንደሚገባ ያረጋገጥንበት ነው። ኦልሞስት አሁን አረጋግጠናል እና እዚህ ውስጥ ደግሞ ትልቁ ፎርስ ወጣቱ ነው። እንደምታውቀው ስራ የሚፈልግ በጣም በቀላሉ ሊነሳስ ስሜቱ ሊነሳሳ የሚችል ቁጡ ወጣት ባለ ቁጥር ትክክለኛ ላልሆነም ሀሳብ ተነስቶ የሆነ ነገር የማድረግ እድሉ ከፍተኛ ነው የሚሆነው። ስለዚህ አንደኛ ማስተማሩ ትክክለኛው ለሀገሪቷ የሚጠቅመው ፖለቲካ ዜግነት ላይ የተመሰረተ ፖለቲካ እንደሆነ ማስተማሩ እንደገና ደግሞ ለእንደዚህ አይነት ወጣት እድል መስጠቱ በስራ የሚሆንና ኢንጌጅ የሚያደርግበት እድል መስጠቱ ጎን ለጎን ሊሰራ የሚገባው ስራ ነው። እሱን ነው የምንሰራው። ከባድ ነው ግን፣ ምንም አማራጭ የለን፣ መስራት ያለበት ስራ ነው። ከአንተ በተጨማሪ በምን በምን ቦታዎች ወጣቶች ተሳትፎ እያደረጉ ነው? በኢዜማ ውስጥ ብሔራዊ ስራ አስፈጻሚ ውስጥ ያሉ ሁለት ወጣቶች ተጠሪዎች አሉ። ሁለቱም ወጣቶች ናቸው። የውጭ አባላት ተጠሪ ፖዚሽን ላይ ያሉ ሰው ወጣት ናቸው። አሚን ከኔ እድሜ ወይም በኔ እድሜ በታች ያሉ ሰዎች ናቸው። እዚህ ፖዚሽን ላይ ምነግር የሴቶች ተጠሪዎቹን ከየ ወጣቶች ናቸው። የድርጅት ጉዳይ ኃላፊያችንም ወጣት በሚባል ፖዚሽን ያለው እና የብሔራዊ ስራ አስፈጻሚው አብላጫው ቁጥር ወጣት በሚትለው እድሜ ክልል ውስጥ ያለ ሰው የያዘው ነው። እና ይህም እንግዲህ ወጣቱ ያለውን ችግር ለመረዳትና ና መፍትሄው ምን ሊሆን ይችላል ብሎ የሚለውን ነገር በቀላሉ ለመረዳት እና ወደ ስራ ለመግባት ቀላል ያደርግልናል ብለን ነው ምናምን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ ራዲዮ ወደ ቀጣዩ ዘገባ እናምራ። ወጣቶች ከስሜታዊነት ራሳቸውን ነጻ አውጥተው በምክንያታዊነት የመከራከር ባህል እንዲያዳብሩ በአሜሪካ ኤምባሲ የተቀረጸ አዲስ ፕሮግራም በ14 ዩኒቨርሲቲዎች ተግባራዊ መደረግ ተጀምሯል በትናንትናው እለት በመቀሌ ዩኒቨርሲቲ የሚገኙ ተማሪዎችን ጋብዘን ነበረ ውይይቱን የመራችው ጽዮን ግርማናት ለዛሬ ደግሞ ወደ ጅማ ዩኒቨርሲቲ ትወስደናለች እንግዲህ በጅማ ዩኒቨርሲቲ ተማሪዎችን የክርክል ክለቡን እየመሩና እያወያዩ የሚገኙት ዶክተር ይማም ወርቅነት የበቋንቋና ስነ ጽሁፍ መምህር ናቸው። በዛሬ ውይይት የተሳተፉት ሁለቱ ተማሪዎች ደግሞ ንጹህ ደጀኔ የአምስተኛ አመት የሕክምና ተማሪና ሞገስ ጌታቸው የአራተኛ አመት የሕክምና ተማሪዎች ናቸው። ሌሎች ተማሪዎችም አብረዋቸው በዚህ ውይይት ላይ ይካፈላሉ። ዶክተር ይማም፣ ምንድን ነው ይህ ክርክር ለተማሪዎቹ የሚጠቅመው? ይገርምሻል። አሁን ዩኒቨርሲቲ ውስጥ እንደማስበው ማለት ነው ከተለያየ አካባቢ የመጡት የተለያየ ባህል ያላቸው የተለያየ አስተሳሰብ ያላቸው፣ ዩኒቨርሲቲ ዛሬ ዘመን ትንሿ ኢትዮጵያ እንደማለት ነው። ከተለያየ የኢትዮጵያ ክፍል ተሰባስበው የሚገኙበት አንድ ትንሽ ኢትዮጵያ ማለት ነው እና እዛ ውስጥ የተለያየ የተለያየ አቲትዩድ ስላለ አንድ ሹ ስታነሽ ከተለያየ አንጻር ነገሩን አይተው አመዛዝነው የመናገር የመከራከር የመተማመን የማሳመን ባህል እንዳሳድጉ በጣም ይጠቅማቸዋል ማለት ነው። እንደሚታወቀው አንዳንድ ጊዜ ተለያየ ምክንያት የመናገር የመከራከር አቅማችን ትንሽ በጣም የላላና ሰዎች መናገር ራሱ የማይችሉበት ደረጃ ደርሰው ነበረ። ተማሪዎችም እንደዚህ አይነት ባህልም አልነበረባቸው። ግን አሁን እችን ነገር ስም እጅግ በጣም ደስተኛ ናቸው። እንደ መጀመሪያ አካባቢ ራሱ ሲጀምረው ራሱ አዳራሹ አልበቃ ያለ ተማሪዎች ነበረ ቁመው ሲመለከቱ የነበሩት ማለት ነው። እና ቀርቦ ከማነጋገር አንጻር ከልቸርን ከማስተላለፋ ጋር ይሄ መልቲፕል የሆነ ማለት የፕሩለር ሶሳይቲ ከመገንባት አንጻር እንደዚህ አይነት ትሬንዶች ለወደፊትም ቢሆን በየዩኒቨርስቲዎች ቢለመዱ በጣም በጣም በጣም አስፈላጊ ናቸው ብያ ነው ማለኝ ንጹህ እንግዲህ የህክምና ተማሪ ነሽ የህክምና ተማሪ ደግሞ በጣም ብዙ ጊዜን የሚጠይቅና ትኩረት ማድረግን ትምህርት ላይ የሚጠይቅ ነው እንዴት ወደዚህ ወደ ክርክሩ ክለብ ልትሄጅ ይቻልሽ በምን ምክንያት ተነሳሳሽ በምን አሰብሽው አመሰግናለሁ። በመሰረቱ ክርክር ማለት ሁሌ በየቀኑ በየቀን ህይወታችን ውስጥ የምናደርገው ነገር ነው። ሁለት የተለያዩ ሀሳብ ያላቸው አካላት ሀሳባቸውን ለማቀራረብ የሚያደርጉት ሰላማዊ፣ ምክንያታዊ እና በመረጃ ላይ የተመሰረተ ንግግር ማለት ነው። ስለዚህ አንድ ሰው ለህይወቱ ወሳኝ ኮምፖነንት ነው ብዬ ነው ማም ነው ማለት ከሰው ጋር ተነጋግረን መግባባትና ወደ አንድ መስመር መሄድ ካልቻልን ለወደፊቱ ኑሯችንም ለአመራርም ቢሆን የማይመች ሁኔታ ውስጥ እንገባለን። ምክንያታዊነት ሲጠፋ ብዙ ነገሮች ይበላሻሉ ብዬ አምናለሁ። ስለዚህ ከአንቺ የተለየ ሀሳብ ያለው ሰው አንድል ማድረግ አለመቻል ትልቅ እስኪል ማጣት ነው ብዬ ስላመንኩኝ ወደ ክርክሩ ክለብ ለመቀላቀል ምን አሴስ ለአንተ ምክንያትህ ምንድን ነው? ወደዚህ ክለብ እንድትገባ እንደ አንድ ካምፓስ አንድ ዩኒቨርሲቲ ተማሪ በተለይም ደግሞ እንደ ህክምና ተማሪ ላካበት የሚያስፈልገኝ ክህሎት ነው ብዬ ስላሰብኩ ነው፣ ወኔ ጆይን ያደረኩት። እንደ ህክምና ተማሪ የኦካፔሽን ከታካሚዎች ጋር ለመግባባት ህክምና እውቀት ብቻ ሳይሆን እነሱ ጋር ደግሞ የምንግባባበት፣ እነሱን የምናስረዳበት፣ እነሱን ደግሞ በትክክል የምናክሙበት ችሎታ ያስፈልጋል እና ክርክር ማለት ሁለት የሚቃረኑ ሀሳቦችን በሰላማዊ መንገድ ንጹህ እንዳለችው መግለጽ ስለሆነ ይሄኛውን ችሎታ እኔም ማካበት አለብኝ ብዬ ስላሰብኩ ነው። ናቸው። ኔ ዶክተር ኢማም እንግዲህ ሁለቱም የህክምና ተማሪዎች ናቸው። የሌሎቹ ተማሪዎች ከየትኛው የትምህርት ክፍል እንደመጡ አላውቅም። እነሱ እንደጠቀሱት ከግላቸው ጀምሮ ይሄ ክርክር ባህል ይጠቅማቸዋል። ይሄ ግን አገራዊ ፋይዳ እንዲኖረው ለምሳሌ በኢትዮጵያ ውስጥ በጣም የማግባባና ሰዎች ተደማምጠው ሀሳባቸውን ሊገልጹ የማይችሉበት፣ ተቀምጠው ሊነጋገሩ የማይችሉበት ጉዳይ የዋነኛው የፖለቲካ ጉዳይ ነው። ከዛ የኢኮኖሚ ማህበራዊ እያለ ይቀጥላል። እና እዚህ ዩኒቨርስቲ ውስጥ የተጀመረው ጉዳይ ሀገራዊ ፋይዳ እንዲኖረው ተማሪዎቹ ከተመረቁም በኋላ በሀገር ደረጃ ይህንን ባህላችን በማህበረሰብ ውስጥ ማስረጽ እንዲችሉ የሚደረግ ነገር አለ ወይስ እዛው ትምህርት ቤት ውስጥ እንደ አንድ ትምህርት ክፍል ተማሪዎቹን ለማገዝ የተደረገ ነገር ነው? እስከዛሬ እንደምታውቂው ያው ለብዙ አመታት እንደዚህ አይነት መነጋገር በኮንፊደንስ መከራከር በግልጽ አውቶች መናገር ኖርማሊ፣ ከፖለቲካውም አንፃር ያው አይፈቀድም ነበርም፣ የለም እንደዚህ አይነትም አልነበረም። አሁን ግን አንዳንድ ከለውጦች ጋር በተያዘ መልኩ እነዚህ እነዚህ ነገሮች ጀምረናል። አሁን ግን ይሄ በኢትዮጵያ ደረጃ አልሽው እስካሁን የተጀመረ ያለ ነገር አይመስለኝም። እኛም እንደ ክለብ ፈቃደኛ ለሆኑ ተማሪዎች ነው ሰርቪሱን ስትሰጥ የነበረው። የእኔን የእኔን ፍላጎትና የእኔን አስተያየት ከጠየቅሽኝ ይሄ እኔ እንደማስበው ዩኒቨርሲቲ የተጀመረው ወደታች ሞዶ ወደ ህብረተሰቡ እስከ ኢሌመንተሪ ድረስ ባህሉ ቢሰፋ እጅግ እጅግ እጅግ በጣም ጠቃሚ ነው እላለሁ። አሁን ካለንበት ኢሞሽናል አለም ውስጥ አውጥቶ በሪዝን በኢንተሌክት የሚያምን ሶሳይቲ ለማምራት በምክንያት አማራጭ የሌለው አማራጭ የሌለው መንገድ ነው አሁን የሚመስለኝ እኔ ማለት ነው አሁን ያሉት የዩኒቨርሲቲ ተማሪዎች ከየት ከየት የተውጣጡ ናቸው ንጹህ እንግዲህ እንደ አጋጣሚ ሁለታችሁ የህክምና ተማሪዎች ናችሁ ግን ሌሎቹ የቡድናችሁ አባላት ከየት ከየትኛው የትምህርት ክፍል የተውጣጡ ናቸው ስብጥሩ ምን ይመስላል አብዛኞቹ የህክምና ተማሪዎች ናቸው፣ በክርክር ቡድናችን ውስጥ እየተሳተፉ ያሉት። ግን የተቻለንን አድርገን ሌሎችንም ለማሳተፍ እየሞከርን ነው። እንግዲህ ዶክተር ኢማም አሁን ቀደም ብለው እንደጠቀሱት ይሄ ነገር በሀገር ደረጃ ቢስፋፋ በጣም ጠቃሚ ነው ከመጀመሪያ ደረጃ ጀምሮ በጣም ጠቃሚ ነው ብለዋል። እና ምናሴ በአንተ በኩል ምን ሀሳብ አለህ? ሁለቱም ለመናገር እንደሞከሩት ያው ዶክተርም እንዳለው ወደ ታች ከኤሌመንታሪ ድረስ ከዛም በታች ያሉት በዚሁ ልምምድ እንዲያድጉና በዚሁ ደግሞ አእምሯቸው የተቀረጸ እንዲሆን በክርክር የሚያምኑ እንጂ በጥል የማያምን ሰዎች ሆነው እንዲያድጉ በሀገራችን ቢሰራ ወደ ላይም ደግሞ እኛ ካለንበትን ደረጃ ከፍ ብሎ የእኛ ድምፅ በዚህ ልምድ ውስጥ ያለፉ ሰዎች ድምጻቸውን አሰምቶ ስለተለያዩ ድብቅ ናቸው ሰው ማውራት የለበትም ተብሎ ከሚታሰቡት አስታሳዊ በእነዚህ ነገሮች ላይ መከራከርና የሁሉም ሀሳብ በመደማመጥና በህግ በሆነ ነገር በብዙ ልክ ባለወጣ ነገር በኖርማል በክርክር በሚባለው ህግ ላይ በተመሰረተ መልኩ ሁሉም የራሱን ሀሳብ ቢያንጸባርቅ ወደ ላይም ወርታችን አሁን ካለንበት ደረጃ የተስፋፋ ቢሄድ ይጠቅማል ሀገራችን ቢያስባሉ። ዶክተር ኢማም ወርቅነህን እንደዚሁም ደግሞ ተማሪዎቻቸውን ንጹህ ደጀኔና ሞገስ ጌታቸውን ላደረጉት ውይይት እናመሰግናለን ናለን ተከታዩ ዘገባችን ሰሞኑን በማህበራዊ ሚዲያ ሲያነጋግር የቆየ የአንዲት እናት ታሪክን አጭር ነው የምናሰማችሁ። የኢሊባቡር ዞን መቱ ከተማ ነዋሪ የሆነችው አልማዝ ደረሰ የ21 ዓመት ወጣት ናት። ሰኞ ጠዋት ሁለት ሰዓት ላይ የመጀመሪያ ልጇን ተገላገለች። ሁለት ሰዓት ተኩል ደግሞ የሁለተኛ ደረጃ ትምህርት ማጠቃለያ ፈተና ተፈተነች ሆስፒታል ውስጥ እያለች እኔ ከፈተና በኋላ እወልዳለሁ የሚለውን አስቤ ነበረ። ግን እግዚአብሔር ፍቃድ በመት እና ሁለት ሰዓት ላይ ያደርኩት ከጠዋቱ በጣም ተጨናነቄ ነበረ። በጣም በቃ ስለፈተና ነበር ማስበው እና እየተጨናነኩኝ ያመልጠኛል፣ ተስፋ ተቆረጥኩኝ። በኋላ ማፈተን ትቻለሽ ናለ እዛ የትምህርት ቢሮ ባመጣው እድል ማለት ነው። በጣም ደስ አለኝ። ፈተና መፈተን ሲያርጉኝ ለሳት ለብቻ ለሳት ተኩል ፈተና ተፈተንኩኝ። በጣም ደስታ ተሰማኝ። በጣም ደስ አለኝ ምክንያቱም ይህን ሙሉ አመት ለፍጬበት በቃ በአንድ ቀን ፈተና ላልፈትና ብዬ በጣም ስጨናነቅ ነበረ እና በዚህ አጋጣሚ ትምህርት ቢሮን በጣም ማመስገን እፈልጋለሁ በጣም ለዚህ አይነት እድል በመኖሩ ማለት ነው። የመጀመሪያውን ቀን ፈተና በሆስፒታሉ ውስጥ ቀጥሎ ያለውን ደግሞ ወደ ትምህርት ቤቷ ተመልሳ ፈተናዋን ወስዳለች። ዘገባዋን ያደረሰችን ጸሐይ ዳምጤ ናት። ከጋቢና ቪኦኤ ጋር ያላችሁት አድማጮች አብራችሁን ስለሆናችሁ እናመሰግናለን። ቀጣዩን ዘገባ ደግሞ ጽዮን ታስተዋውቃችኋለች ሚቱ እኔም በደል ደርሶብኛል በሚል የሚጠራው ዘመቻ በምዕራቡ ዓለም ስልጣናቸውን ሀብታቸውንና ዝናቸውን መከታ በማድረግ የወሲብ ጥቃቶችን ያደረሱ ሰዎችን በማጋለጥ ይታወቃል። ይህንን መብትን የማስከበር ሂደት በምሳሌነት የወሰዱ ወጣቶች ኢትዮጵያውያንና ትውልደ ኢትዮጵያ ላይ የሚደርሱ ወሲባዊ ጥቃቶችን የሚያጋልጥ ሚቱ ኢትዮጵያ የተሰኘ የበይነ መረብ መርሃ ግብር ጀምረዋል። ከመስራቶቹ መካከል አንዷ ትምህርት ሽመልስት ትባላለች። ከሀብታሙ ስዩም ጋር ቆይታ አድርጋለች። የመጀመሪያውን ክፍል ዛሬ እናሰማቸዋለን። በጣም አመሰግናለሁ ትምህርት ሽመልስ፣ እንግዳችን ሆነች ስለተገኘች። አንቺ እንግዲህ ማህበራዊ መገናኛ አውታሮችን የተለያዩ ለውጦችን ለመፍጠር ከሚጠቀሙ ወጣቶች መካከል አንዷ ነች። ብዙ ጊዜ የምትታወቂ ደግሞ በቤት ውስጥ በቤተ ዘመድና በመሰል የሚደርሱ ወሲባዊ ጥቃቶችን፣ ወሲብ ትንኮሳዎችን የሚያጋልጡ ዘመቻዎችን በማነሳሳት ነው በመጀመር ነው። ለምንድ ነው በዚህ ሀሳብ ላይ መንቀሳቀስ የፈለግሽው? እኔ ብቻዬን አይደለም ይሄን ነገር የመሰረትኩት ሁለት ሌሎች ልጆች አሉና ሶሻል ሚዲያ ላይ ብዙ ጊዜ የምናጠፋው ሶሻል ሚዲያ ላይ ነው። እኔ ብሎገር ነኝ፣ ብሎግ አርጋለሁ። አንቺ እኔ የሚል የራሴ ፔጅ አለኝ ስለ ራሴ ህይወት ተመክሮች የማካፍልበትና ና ሌሎችም ሰዎች አሁን ኢንተርኔትና ሶሻል ሚዲያ ላይ ጊዜ እናጠፋለንና። አንደኛዋ ከመስራቾቻችን አንደኛዋ ሌላ የግል ፔጅ አላት እና እዛ ፔጅ ላይ አነጋጋሪ ጥያቄዎችን በሶሳይቲያችን ውስጥ ኢትዮጵያን መሀል አንዳንድ ነገሮች እያነሳች ጥያቄዎች እየጠየቀች ሰዎች መልስ ይመልሱላታል ስክሪንሻት እያነሳች ፖስት ታደርጋለች እንደሱ አይነት ልምድ ነበራት እና እዛ ላይ ነው የተጀመረው ይሄ ሁሉ ነገር ብዙዎቻችን አላሰብነውም ነበረ እናም የአርኬሊ እንትን ላይፍታይም ላይ የአርኬሊ ፕሮግራም ኤር ያደረገ ጊዜ እኛ ሶሳይቲ ውስጥ ኢትዮጵያውያን ውስጥ እንደ አርኬሊ የመሰሉ ሰዎች አሉ ወይ? ሁዋር አርኬሊስ ኢንር ኮሚኒቲ ብላ ጀመረች። አርኬሊ እንደታወቀው የፖፕ አቀንቃኝ ነውና ከድሜ በታች ያሉ አንደር ኤጅ የሆኑ ለአቅመ አዳም ያልደረሱ ሴቶች ላይ ጥቃት በማድረስ የታወቀ ሰው ነው። ላይክ እንደዚህ አይነት ኬዞች አሉት ከዛ በቃ ሀንድረድስ አንድ ሀንድረድስ በመቶዎች የሚቆጠሩ ታሪኮች ሼር መደረግ ጀመሩ እዛ ፔጅ ላይ የሚያስደነግጥ ሁኔታ። እና እኔም ፐርሰናሊ የገጠመኝን ነገሮች ሼር ለማድረግ እስከዛሬ ለቤተሰብ እያሰብኩ፣ ለትዳሪ እያሰብኩ የተጨነቅኩ ያላወጣኋቸው ታሪኮች ነበሩኝና ኢምቦልድንድ ሆንኩኝ፣ ድፍረት አገኘሁኝ። እኔም ታሪኬን ሼር አረኩ። ከዛ ይሄ ነገር በጣም መወራት አለበት፣ አንድ ቀን ብቻ አውርተን የምናልፈው ነገር አይደለም። ሴት የሆነ ዴዲኬትድ የሆነ ለዚህ የተወሰነ ፔጅ ያስፈልገናል። ምን ብለው ሚቱ ኢትዮጵያ ምናምን ተብሎ ከዛ ነው ያደገውና ሶስትነን መስራቾቹ። ጥያቄህን ለመመለስ ለምንድን ነው እንደዚህ ያደረግ ነው አገን ሶሻል ሚዲያ ላይ በጣም ጊዜ ይጠፋል። ሰው ኢንፎርሜሽኑን የሚያገኘ አሁን ስልክ መያዝና ኢንተርኔት ብራውዝ ማድረግ ዴይ ደ ስራችን ነው። በሰዓታት ነው የምናወጣው ጊዜና ሰውን ባለበት ቦታ መድረስ እንዳለብን ስለገባን ነው። ሞር በሚጠቀመው ጋጀት ማለት ነው። እንደዚህ መሰል ዘመቻ የሚያስጀምር አሳሳቢ ጉዳይ ነው ወይ በቤተሰብ ውስጥ በቅርብ ዘመዶች የሚደርሱ ወሲባዊ ጥቃቶች እና መሰል ጉዳዮች ይህን ያክል አሳሳቢ ደረጃ ላይ ደርሰዋል ወይ ብሎ የሚያስብ ሰው አለ። እስቲ ምን ያክል አሳሳቢ እንደሆነ የተወሰኑ ነገሮችን ጠቃቅሰሽ ንገሪ። በጣም በጣም አሳሳቢ ነው። በልጅነታቸው የደረሱ ነገሮች እስካሁን አምቀው ሳያወጡት፣ በብዛት ደግሞ የኔ ጥፋት ነው ብለው ሼም ይዘው፣ ጊልት ይዘው፣ ማፈርን ይዘው አድገው ህይወታቸው ላይ ደህና ደረጃ እንኳን ደርሰው ደስታና ሰላምን ኤክስፒሪንስ ማድረግ የማይችሉ ሴቶች በጣም በብዛት አሉ። ሼር ከተደረጉት ከተካፈሉት ታሪኮችም የተረዳ ነው። እሱን ነው። ልጆች በማይጠረጥሩት ሰው፣ ሊወደኝ ሊንከባከበኝ ይገባል ብለው በሚያስቡት ሰው ሴት ልጆች የሚደርስባቸው ጥቃት በየቤቱ በየጓዳው ያለ ነገር ነው። ይህንን ንቅናቄ ስንጀምረው፣ በርቱ፣ ጎብዙ፣ ልክ ነው እንዳለንም ሰው በፍጹም የለም። ውሸታችሁን ነው። የኢትዮጵያን ታሪክ የአበሻን ባህል ቴንት ለማድረግ ወይም ጠባሳ ለመጣል ብላችሁ ነው፣ ብሎም የገረመውም ሰው አለ። ዲና እያደረገውም ሰው አለ። ግን አንደኛ ኤቪደንስ የሚሆንልን ሼር የተደረጉት ታሪኮች ናቸው። ተመሳሳይነታቸው እነዚህ ነገሮች ታፍነው ሴቶቹ ወይም የሆነ ቦታ ተወስደው አብዳክት ተደርገው አይደለም እነዚህ ጥቃቶች የደረሱባቸው። በብዛት ሴቶች ብቻ አይደሉም ባይ ወይ ወንዶችም ናቸው ያው የሴቶቹን ነው በብዛት ከቨር የምናደርገው እዛ ላይ ስለሆነ በጣም መስራት የሚያስፈልገን ብለን ስለምናምን እንጂ የሁለቱም ጾታ ችግር ነው። እና ታሪኮቹ እራሳቸው ይመሰክራሉ በጣም ላስፈላጊነቱ ና ላሳሳቢነቱ። ምናልባት የማህበራዊ ሚዲያ ዘመን መሆኑ የማህበራዊ ሚዲያ አማራጮች መብዛታቸው እንደዚ ያህሉ ሀሳቦችን አንስታችሁ ለመወያየት ሀይል ሆኖናል ብላችሁ ታስባላችሁ? በቀደመው ዘመን የማይደረግ አሁን ግን ቴክኖሎጂና እነዚህ አውታሮች መስፋፋታቸው ይህንን ሀሳብ ለማንሳት ምን ያክል ጠቅሟቸዋል? በጣም በጣም ትልቅ ጠቃሚነት አለው። ድሮ ሰው ሰብስበህ፣ በወረቀት ተናግረህ፣ በደብዳቤ ጠርተህ፣ በጋዜጣ ሳትመህ፣ ወይም ቲቪ ላይ ቀርበህ፣ ሬዲዮ ላይ ቀርበህ ብቻ ማውራት የምትችላቸው እነዚህን ነገሮች በአንዴ አንድ ፖስት አድርገህ ታሪክ የሆነ ከሆነ ሰው ታሪክ መጥቶ ታሪኩን ዌብሳይት ላይ በማውጣት ወይም ኢንስታግራም ወይም ፌስቡክ ላይ በማውጣት ባይ ዘ በጣም በደቂቃዎች ውስጥ ሺዎች የሚቆጠሩ ሰዎች ያዩታል። ማየቱ ብቻ ሳይሆን ደግሞ እዛው ላይ ጥያቄን በመጠየቅ የራሳቸውንም ታሪክ በመስጠት መልስም በመስጠት እርስ በርስ መማማር፣ እርስ በርስ ኢንተራክት የማድረግ ነገር አለ። ሶሻል ሚዲያ በጣም እኔ የወጣት ልጆች አሳዳጊ ነኝና በጣም ሶሻል ሚዲያ አታብዙ፣ ምን አይነት እድሜ መጣ ምናምን ምልም እናት ነኝ፣ አት ደ ሴም ታይም ግን በዚህ በኩል ሳየው ግን እንደዚህ አይነት አክቲቪዝሞች ወደፊት እንድንራመድ በጣም አስተዋጽኦ አድርጎልናል። የአንድ ዘመቻ ወይም የአንድ እንቅስቃሴ ውጤታማነት የሚለካው በማህበረሰቡ ውስጥ ወይንም ዘመቻው ባተኮረባቸው የማህበረሰብ አባላት ላይ የፈጠረውን ለውጥ በማየት ነው። ምን አይነት ለውጥ አምጥተናል እስካሁን ድረስ ብለሽ ታስቢያለሽ? በእናንተ በጀመራችሁት ዘመቻ ሰዎች የውስጣቸውን ለመተንፈስ መነሳሳታቸው አንድ ነገር ሊሆን ይችላል። ከዛ ውጭ ግን ጥቃት የፈጸሙ ሰዎች እንደዚህ ያሉት በደሎችን የፈጸሙ ሰዎችን ተከታትሎ ደግሞ ተገቢውን የሕግ ቅጣት እንዲያገኙ የሚያደርግ ማነሳሳት ሰርታችሁ ታውቃላችሁ ወይ? እንግዲህ ወደፊት ወደዛ ነው መሄድ የምንፈልገው። በጣም ስድስት ወራችን ነው ከጀመርን ይሄንን ነገር እና በጣም በኢንፈንሲው በልጅነቱ ያለ ሙቭመንት ነው፣ ግን በስድስት ወር ውስጥ መድረስ የቻልንባቸው ነገሮች ኢቨን ሀውስሆልድ ስም መሆን ሚቱ ኢትዮጵያ እንዳለ ማወቁ ሰው ታሪካቸውን ሼር ማድረግ መፈለጋቸውና የት እንደሚሄዱ ማወቃቸው ራሱ ትልቅ ወደፊት የሄድ ነው መንገድ ነው በአጭር ጊዜ ብዬ አስባለሁኝ። ሌሎች በዚህ ሙቭመንት አካባቢ አረጋውያን የሆኑ አንጋፋ የሆኑ ሙቭመንቶች አሉ። እነ ሴታዊት እነ የለው ሙቭመንት ከነሱ ጋር በጣም በቅርብ ለመስራት ኢትዮጵያም ሄጄ ጎብኝቻለሁ ቢሯቸውና በቅርብ ከእነሱ ጋር ፓርትነር ለማድረግና እነሱንም ለማገዝ ታጥቀን የተነሳንበት ሁኔታ ነው ያለው። አንድ ሴት እኔ ብቻ ነኝ ብላ በማሰብ ራሷን ትጎዳ፣ ራሷን ትበድል፣ ወይንም ራሷን ትኮንን የነበረች ሴት ታሪክን የሌላን ሰው ታሪክ አንበባ እኔም እኮ እንደዚህ ሆኛለሁ ብላ ሶሊዳሪቲ ማግኘቱ ወይንም ሪሌት ማድረጉ ብቻ ሳይሆን እንደዚህ አይነት ነገር ሀፕን አድርጎባቸው ኦቨርካም አድርገው ሰርቫይቭ አድርገው ደህና ደረጃ ላይ የደረሱትን ሰዎችም ታሪክ በማየት ህይወቷን ማሻሻሏ በጣም ትልቅ ስቴፕ ነው ብለን እናምናለን። እንግዲህ አድማጮች ፕሮግራማችንን ስታደምጡ የነበረው የእስካሁኑ ነበር። እስቲ እዚህ ላይ እንደው አንዲት ሙዚቃ እንጋብዛችሁ። አብነት አጎናፍር፣ ዘሪቱ ከበደና ጆኒ ራጋ የተጫወቱት ነው። ብት ከፋ የያዘች ቤት አለም ሳታሰናብት መሰናበት በራስ የለም

ዘፌ ጉዟችን በዚሁ ተጠናቀቀ። ይህም ሙዚቃ ባንቆርጦ ደስ ይለን ነበረ። ሰዓት የለንም መሰናበት። አድማጮች በፌስቡክ አት ቪኦ የአምሐሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪዮን በመጠቀም አስተያየታችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና ሀብታሙ ስዩም ነበርን። የዛሬ የድምፅ መሐንዲሳችን ደሳሌ መኮንን እና የስርጭት መሐንዲሷ ደግሞ ቲያን ነበረች። በጀምር ነው ሙዚቃ እንሰናበታለን። ደና ደሩ